the voice of America. በመቀሌ ከተማ የባጃጅ ታክሲ ባለንብረቶች እና አሽከርካሪዎች ትናንት የጀመሩት የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ግርማይ ገብሩ አጭር ዘገባ ደርሶናል። የባጃጅ ባለንብረቶችና አሽከርካሪዎች ጥያቄያቸው በሰላማዊ መንገድ እያቀረቡ እንዳለ ጠቅሰው አሁንም የሚመለከታቸው የመንግሥት ባለስልጣናት ፊት ለፊት አግኝተው እንዲያነጋግሯቸው አጽንዖት ሰጥተው ይጠይቃሉ። ፖሊሶች ዱላ ይዘው፣ አንዳንድ ክላሽ ይዘው እየዞሩ ነው። እኛ የማንምም ንብረት ምን ሰው እኛ ሰርተን ምንበላ ነው እንደዚህ አይነት አስተሳሰብ የለም። እነሱ ግን ይሄ ነገር ይፈጠራል ተብሎ በፖሊስ የሆነ ነገር ይደረጋል። እኛ አቆም ነ ስናቆም ግን ሌላ አይነት አላማ የለም። ተመካክረን የተሻለ ነገር እንዲፈጠርልን ነው እኛ አነጋግሩን ነው እያላቸው ያላቸው ፊት ለፊት አነጋግሩን ነው፣ እየተጎዳን ነው፣ ቤተሰብ መምራት አንችልም፣ ችግር ውስጥ ልንወድቅ ነው ወዴ እና እባካችሁ በቃ አነጋግሩንና የተሻለ ነገር ይፈጠር ነው። የመቀለ ዞን የኮንስትራክሽን የመንገድና ትራንስፖርት ኃላፊ አቶ መሀሪ ገብረ ህይወት ከባለ ንብረቶቹ ጋር ከሚገባ ጊዜ በላይ ሰጥተን ተነጋግረንበታል ሲሉ ትላንት በሰጡኝ መግለጫ ገልጸዋል። ህብረተሰቡ እስከ ቀጠና ወርዶ ይህ ስርዓት በአስቸኳይ ተግባራዊ ተግበራዊ እንዲደረግ ነው ያለው እንዲያም፣ መንግስት እየጠየቀ ነው ያለው። ይሄ መንግስት በዚህ ጉዳይ ላይ ችግራችን አላየም? ለምንድነው ጊዜ ሰጠው? ችግር ውስጥ እየገባን ለምንድነው እንደው ተግባራ የሚያደርገው ብሎ የወሰነው ያንን ስርዓት ለሁለትም ስለሚጠቅም እነሱ የሚጎድበት፣ ህብረተሰቡም አይፈልግው ማንም የመንግስት አካልም አይፈልግም? ስለዚህ ለሁሉም ስለሚያገለግል ነው ህዝብ የተቀበለው እንጂ አንድ ዜጋ የሚጎዳ ቢሆን ህዝቡም አይቀበለውም። ስለዚህ በማህበር የተደራጁት ይቀርና ወደ አንድ የሚሆን ለእያንዳንዱ ባለባጃጅ በፖሊስ ትራፊክ እንዲደርሰው አድርገናል ማለት ነው። ስለዚህ ጽሁፉ እጃቸዋለሁ። ስለዚህ ምንድነው ዋስትናችን የሚለው ጽሑፍ እኮ የተሰጠው መመሪያ ነው። ህጋዊ የሆነ ደብዳቤ ወጭ አድርጎ እየሰጠው ነውና ማን ነው የሚጠይቃቸው? የጥርጣሬ ጥያቄ እዚህ ጋር መምጣት የለበትም። ስለዚህ የመቀሌ ህዝብም ይህንንን እንዲያውቅ እንፈልጋለን። በከተማዋ የሚገኙ የባጃጅ ባለንብረቶች የስምሪት መለያ የሚለጥፉበት ቀነ ገደብ ነገ እንደሚያልቅ መንግስት ገልጿል። ባለንብረቶቹ ደግሞ መንግስት እንዲያነጋግራቸው አሁንም አበክረው ይጠይቃሉ። የከተማ አስተዳደር የከተማ አውቶቡሶችና መደበኛ ታክሲዎቹን በማሰማራት ችግሩን ለመፍታት እየሰራ ይገኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።